ነገር ግን ቅድም እንዳልኳችሁ ሌላ ቀን ናል። በጣም ጥሩ የክርስትና ትምህርታችን በስንት ይከፈላል? በስንት ይከፈላል? አዎ፣ አሁን አሁን የምንነጋገርበት ትንሽ ከበድ ሊላችሁ ይችላል። ግን አንዳንድ ሰዎች ደግሞ እንዲያው ይሄ ያልተለመደ ትምህርት ምን ያደረጋል እንዴ? ምን ችግር ተፈጠረና ነው ዛሬ እንደ አባቶቻችን ለምን ዝም ብለን አንኖርም? ይህ ትምህርት ለምን አስፈልገ የሚሉ አንዳንድ ሰዎች አሉ። አንድ ሰውየ ነበር ይባላል። ሁልጊዜ ሲረገረጋሉ ጀግናው የቸገረለት፣ አንድ ነገር እንቅፋት ሲመጣው ጀግናው የቸገረለት፣ አንድ ነገር ኳ ሲል ጀግናው የቸገረለት ይላል አሉ። አሁን ተሰባስበው ገበያ ሲሄዱ መንገድ ላይ ሽፍታ ይዝና ሁልጭ አድርጎ ይገርፋቸዋል። በተለይ እሱን ጀግና የቸገረለት ብሎ ስለነበረ ድምጽ ሰምቶ አንተ ነህ እንደ ጀግና ብለው በደምብ አድርገው ገርፈው ገንዘቡን ሁሉ ዘርፈው ያሉትን ሁሉ አድርጎ በፍርሃትና በመንቀጥቀጥ ነብሱን ያድናል። አሁን ከዚያ ሀፍረትና ችግር በኋላ ሲሄዱ ድንገት የሆነ ነገር ኳ ይላል። በዚያ ሲሄዱ ጀግናው የቸገረለት አላለ። አይ ከዛሬ የበለጠ ችግር ምን ነበር እንግዲህ ይህን ያህል ጀግንነት ካለ ከዛሬ የበለጠ ችግር ምን ነበረ? ከዚህ ዘመን የበለጠ ችግር የለም። ለኦርቶዶክስ ተዋህዶ ቤተክርስቲያን፣ ቤተክርስቲያኗ የወላድ መካን እየሆነች ነው። ቤተክርስቲያኗ የችግኝ ማብቀያ እየሆነች ነው። በየጊዜው ታጠምቃለች፣ ታሳድጋለች፣ አንገታቸው ወጣ ሲል ለምዕራባውያን ታስረክባለች። ለምንድን ነው? እነዚህ ሰዎች የሚሄዱት እውነት በነገሮች በመታለል ብቻ አይደለም። እየመሰላቸው በቀኖና ውስጥ አባቶቻችን የሰጡንን ያስረከቡንን ነገር ሃይማኖት ነው ብላችሁ ነው፣ ዶግማ ነው ብላችሁ ነው ታመልኩታላችሁ፣ ስርዓቱን፣ በስርዓቱ ድነናል ትላላችሁ። ለምሳሌ በዚህ በዚህ ሲሉ እኛ የምንመልሰው ስለ ሌለን አብዛኛውን ጊዜ ልጆቻችን የሚመልሱት ስለሌላቸው እኛም እኛንም ሲጠይቁ አንዳንድ ጊዜ የሚሆናቸውን መልስ ስለማንሰጥ ልጆቻችን ሃይማኖታቸው ውሸት እየመሰላቸው እየተውት የምዕራባውያን ሲሳይ ነው የሆኑ በተለይ እዚህ ሀገር የሚወለዱትን ልጆች ለመተካት በግድ እነዚህን ሁለት ትምህርቶች ለይተን መናገር ያስፈልጋል እና ከአሁን የበለጠ ችግር የለም ማለት ነው የግድ ማወቅ አለብን። ቀኖና ማለት ሲኖዶስ የሚሰራው ሲኖዶስ የሚደነግገው ነው። መንፈስ ቅዱስ እንዲመሩ ቤተ ክርስቲያንን የመረጣቸው የሃይማኖት አባቶች ጳጳሳት፣ የሚሰበሰቡበት ጉባኤ ሲኖዶስ ይባላል። ሲኖዶስ የሚደነግገው ነው ተባብለናል ለቤተ ክርስቲያን ጥቅም ለቤተ ክርስቲያን ጥቅም አው ቀኖና ምን ማለት ነው ስርዓት ማለት ነው። ቀኖና መቼና ማን በየትስ ተጀመረ? በ50 ዓመተ ምህረት ሐዋርያት በኢየሩሳሌም ጀምረውታል። ከዚህ ሐዋርያ ቀጥሏል። ከዚያ በኋላ ጊዜ ስለሌለን ይህን ምንባቡን የጢሞቴዎስ መልእክት፣ የማርቆስ ወንጌል ወንጌል ስለሆነ ከቤታችሁ አንብቡት። በዚህ ጊዜያን ጨርስ ለመግቢያ እንዲሆንን ነው። ቀኖና ለምን አስፈለገ? እንግዲህ ስህተት ካለው በሊቃውንት መካከል መናገር ጥሩ ስለሆነ ብፁ አባታችንም አሉ፣ ሊቃውንቱ አሉ። እዚሁ ላይ እናንተ ሳትሄዱ ትክክል ያልሆነውን እንዲያርሙልኝ መጀመሪያ ጠይቃለሁ። ምክንያቱም እኔ በምችላት እንጂ ያቀረብኩት ብቁ ላይሆን ይችላል፣ ልሳሳትም እችላለሁ። ስለዚህ ትክክል ካልሆነ አባቶች እንድታረሙኝ። ጥሩ አንደኛ ቤተ ክርስቲያንን ከቢጽ ሀሳውያንና ከመናፍቃን ትምህርት ለመጠበቅ። አንደኛው ቢጽ ሀሳውያን ምን ማለት ነው? ቢጽ ማለት ጓደኞች፣ ወንድሞች ማለት ነው። በገላትያ መልእክት ውስጥ እንደምናየው ሀሰተኞች ወንድሞች ማለት ነው። ቢጽ ሀሳውያን ማለት ሀሰተኞች ወንድሞች ማለት ነው። ቅዱስ ጳውሎስ ወንድሞች ለምን አላቸው? ወንጌሉ እነዚህን ሰዎች ወንድሞች ለምን አላቸው? ክርስቲያኖች ስለሆኑ። ውሸተኞች ለምን አላቸው? የተሻሩትን በወንጌል ጥላ ሆነው ሊያልፉ ግድ የነበሩትን ክርስቶስ ራሱ የተዋቸውን የሙሴን ሥርዓት ከወንጌሉ ጋር አጣምረው መሄድ አለብን፣ ማስተማር አለብን የሚሉትን ለምሳሌ ግዝረትን ከጥምቀት ጋር ግዝረት ለምሳሌ በብሉ ኪዳን የነበረ ጥምቀት ሲመጣ ያሳለፈ ወይም ደግሞ አስረክቦ የሄደ ልማድ እንጂ ግዝረት ዛሬ በአዲስ ኪዳን ሃይማኖት አይደለም ህግም አይደለም። ከኦሪቱ የመጣውን የምንጠብቀው የኦሪት ህግ አይደለም። ግን ከግዝረት ጀምሮ የቀሩትን ያልቀሩትን የግድ ይዘን መሄድ አለብን ወንጌሉ የሚለውን የቀሩትን ግን ያን የቀሩትን መቅረት የለባቸውም ብለው ከክርስቶስ በላይ ከሐዋርያው ከቅዱስ ጳውሎስ ከወንጌል ከሐዋርያት በላይ እናስባለን በሚል ከወንጌል ጋር አጣምረን እንሄዳለን ብለው የመጀመሪያዎችን ክርስቲያኖች ማደናገር ስለጀመሩ ቅዱስ ጳውሎስ ቢዝ ሐሳውያን አላቸው። ውሸተኞች፣ ውሸታሞች ወንድሞች ነው ያላቸው። ስለዚህ እነሱንም እንዲስተካከሉ ነው ቤተክርስቲያንም ግራ እንዳትጋባ የተሰጠ ትምህርት ነው። ስለዚህ ቢጽ ሐሳውያን ማለት ክርስቲያኖች ናቸው፣ ግን ስርዓት የሙሴ ስርዓት ከወንጌል ጋር አብሮ መራመድ አለበት ግዝረትን አልቦ ክርስቲያኖች ሊድኑ አይችሉም ብለው ማስተማር ጀምረው የነበሩ ናቸው። እነዚህ ቢጽ ሐሳውያን ይባላሉ። መናፍቃን የሚባሉት ደግሞ በተለይም በስላሴ ትምህርት ውስጥ የሚቀንሱ የሚያጎሉ፣ ከአባቶቻችን ትምህርት ከኒቄያ ጉባኤ፣ ከቁስጥንጥንያ ጉባኤ፣ ከኤፌሶን ጉባኤ በተለይም ሐዋርያት ካስተማሩን ከወንጌል ወጥተው በስላሴ አንድነት፣ ሶስትነት ላይ በክርስቶስ የባህሪ አምላክነት በምስጢረ ስጋዌ ላይ የሚያጎሉ የሚቀንሱ፣ የሚያበላሹ ትምህርቱን እነዚህ መናፍቃን ይባላሉ። ሁለተኛው ቤተ ክርስቲያንን በስርዓት ለመምራት አያችሁ። ሲኖዶስ ቀኖናን የደነገገበት ምክንያት ቤተ ክርስቲያንን በስርዓት ለመምራት ነው። እንኳን ቤተ ክርስቲያን እድር ስርዓት ያስፈልጋታልና። ሶስተኛው ቅዱሳት መጻሕፍትን ከመናፍቃን መጻሕፍት ለመለየት ለምሳሌ ይሄ የእኛ መጽሐፍ ሰማንያ አንድ የምንለው ራሱ መጽሐፍ ቅዱሱ በቀኖና የተገኘ ማለት፣ ቀኖና ከሌሎች ካልሆኑ መጽሐፍ ተከላክሎ ያስረክብን ስለዚህ እውነተኞች መጽሐ ቅዱሳት መጽሐፍትን ከውሸተኞች የሚለየውም ራሱ ቀኖና በቀኖና ነው። አባቶቻቸው ያ ሲኖዶስ ነው የዚህ ኃላፊነትም ያለበት። ግን መጽሐፍቱን፣ ቅዱሳት መጽሐፍትን ማሻሻል አይችልም። ግን እንጨምራለን ከነሱ ሌላ ቅዱስ መጽሐፍ ነው ብለን እንጨምራለን የሚሉ ሰዎችን መከላከል ግን ኃላፊነት አለባቸው። ሲኖዶሱ ኃላፊነት አለበት። እና አንደኛው ቤተ ክርስቲያንን ከቢጽ ሐሳውያንና ከመናፈቃን ትምህርት ለመጠበቅ፣ ሁለተኛው ቤተ ክርስቲያንን በስርዓት ለመምራት፣ ሶስተኛው ቅዱሳት መጻሕፍትን ከመናፈቃን መጻሕፍት ለመለየት። ቤተ ክርስቲያንን ከቢጽ ሐሳውያንና ከመናፈቃን ትምህርት ለመጠበቅ በቀጥታ ከመጽሐፍ ቅዱስ የተወሰደውን ነው መናነበው አንዳንዶችም አሁን አንዳንዶችም ከይሁዳ ወረዱና ይላል። የአዋርያት ሥራ ምዕራፍ 15 ነው የሚናገረው አንዳንዶችም ከይሁዳ ወረዱና እንደ ሙሴ ስርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። ማለት ከአሕዛብ የተመለሱ ክርስቲያኖችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ፣ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ቀሳውስትም ወደ ኢየሩሳሌም ይወጡ ዘንድ ተወሰነ። ከፈሪሳውያን ወገን ግን ይላል። ሁለተኛው ጥቅስ ደግሞ ከዚያው ከመጽሐፍ ቅዱሱ ከፈሪሳውያን ወገን ግን ያመኑት አንዳንዶቹ ተነስተው ትግርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። አሁንም እዚያው የሐዋርያት ሥራ ምዕራፍ 15 ነው። ሐዋርያትና ቀሳውስትም ስለዚህ ነገር ለመመካከር ተሰበሰቡ። ይሄ ነው ሲኖዶስ ማለት እየተገባባን ነው። ተሰበሰቡ። ምን አለ ቅዱስ ጴጥሮስ? ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው። እንግዲህ አባቶቻችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደነርሱ ደግሞ እንድን ዘንድ እናምናለን ይላል። አሁን ከዚህ ስብሰባ በኋላ ሐዋርያት ሊወስኑ ነው። እንግዲህ እንዳልኳችሁ ነው ጭቅጭቆ የነበረው። የሙሴን ስርዓት ይከተሉ የነበሩ እስራኤል ውስጥ ያሉ ክርስቲያኖች ግዝረቱም፣ ብዙ የሙሴ ስርዓት አብሮ መሄድ አለበት ከወንጌል ጋር አሉ። አህዛብ ደግሞ ያን አያውቁ፣ መገረዝ አያውቁ፣ የሙሴ ስርዓት የላቸውም። አሁን በዚህ ላይ ሁከት ተነስቷል። ያ የመጀመሪያው ሲኖዶስ ይህን ችግር ለመፍታት ተሰበሰበ፣ ውሳኔ ወሰነ። ሙሉ ውሳኔው ሐዋርያትና ቀሳውስት ወንድሞችን በአንጾኪያና በሶሪያ በኪልቅያም ለሚኖሩ ከአሕዛ ወገን ለሆኑ ወንድሞች ሰላምታ ያቀርባሉ። ያላዘዝናቸው ሰዎች ከእኛ ወጥተው ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባቸዋል ብለው ልባቸውን እያወቁ በቃል እንደናወጧቸው ስለሰማን ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ወዳቸው ከበርናባስና ከጳውሎስ ጋር የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሁነን ፈቀድን። ራሳቸውን ደግሞ በቃላቸው ያንኑ ይነግሯችሁ ዘንድ ይሁዳንና ሲላስን ልከናል። ለጣዖት ውሳኔው ይሄ ነው። እንግዲህ የምትከለከሉት ብለው ወሰኑ። የመጀመሪያው ሲኖዶስ የወሰነ ውሳኔ ለጣዖት ከተሰዋ፣ ከደምም፣ ከታነቀም ከዝሙትም ትርቁ ዘንድ። ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና፣ ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ። ጤና ይስጣችሁ። የሐዋርያት ስራ 15፥23 ከ29። በጣም ጥሩ። የመጀመሪያው ሲኖዶስ ውሳኔ ሌላውን ሸክም ካነሱ በኋላ የግዝረቱንም መቅረት የሚገባውን የሙሴን ስርዓትንም ካነሱ በኋላ ነገር ግን በአህዛብም ቤትም ያሉ ክርስቲያኖች መጠበቅ የሚገባቸውን ነገሮች ወሰኑ። አባቶቻችን የመጀመሪያው ሲኖዶስ የወሰኗቸው ምንድን ነው? አንደኛው ለጣዖት የተሰዋ እንዳይበሉ፣ ሁለተኛው ደም እንዳይበሉ። በሀገራችን አይቻለሁ። በገበሬው የበሬውንም የበጉንም ደም አቆተው በብረት ምጣድ በምጣድ ቆልተው የሚበሉ አሉ። አላያችሁ? በጣም የተከለከለ ነው። በቀኖና ቤተ ክርስቲያን ደም መጠጣት፣ ደም ቀቅሎ መብላት በጣም በጣም በጣም የተከለከለ ነው። በጣም ጥሩ። ከታነቀም ይላል ታንቆ የሞተም እንዳንበላ እነሱም እኛም ሁላችንም በመጀመሪያው ሲኖዶስ ታዘናል። ይሄን ያነሳ ማንም ሲኖዶስ የለም እስካሁን ድረስ። ከዝሙትም ትርቁ ዘንድ ነው ይላል ሌላውን ሕግ ያደርጋሉ ዝሙትን ግን እንደ ቀላል አድርገውት ስለነበረ ነው እዚህ ላይ የጻፉት። ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል ይላል። ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ብለው ወሰኑ። የመጀመሪያ ታውካ የነበረችው ቤተ ክርስቲያን ጣም አገኘች፣ ፍቅር ተመሰረተ፣ ወንጌሉ ለማደግ እድል አገኘ፣ ግምር ጉታቶ ቀረ። አንዱ አንዱን መወንጀሉ አከተመ። ምን ይባላል? አንዱ ሌ አንዱ ካህን ሌላውን ካህን ምዕመናን እንዲጠሉት ለማድረግ ይጥር ነበር ይባላል። ተጣልተው ሁለቱ፣ በኋላ ምን ብሎ ያስወራል? እመቤታችንን አታንሳብኝ፣ አታማል ድም እሷን አላውቅም፣ አታንሳብኝ እያለ፣ ያስቸግረኛል እያለ ዝም ብሎ የውሸቱን ሲያወራ ቆይቷል። ሰውም ሲገረመው ሰንብቶ አንድ ቀን ቤተክርስቲያን ምዕመናን በተሰበሰቡበት ያ መጥፎ ሲያስወራ የነበረው ካህን ታምረ ማርያም ሊያነብ ይዘጋጃል። አሁን በግዕዝ ንባብ ውስጥ ተነሽና ወዳቄ የሚባል አለ። እመቤታችን ማርያም የሚለው ስም አይነሳም፣ ሚካኤል አይነሳም፣ ገብርኤል ይነሳል፣ እግዚአብሔር አይነሳም፣ ቂርቆስ ይነሳል፣ ጊዮርጊስ አይነሳም። እንደዚህ ነው ተነሽ ተጣይ ወዳቂ ሰያፍ የሚባል አራት ክፍሎች አሉ የግዕዝ ንባባት ከአራት ይከፈላሉ ተነሽ ተጣይ ሰያፍ ወዳቂ ተነሽና ሰያፍን ባንድ ላይ ብናደርገው ተጣይና ወዳቂ ወዳቂ ማለት ታምሪሁ አቡሁ ሀቤሁ ወዳቂ ይባላል ተጣይ ግን እንዳልኳችሁ ነው ተነሽ ደግሞ አንተ ቆምከ አንገለገ ቀተለ ቢለው ተነሽ ይባላል እና አሁን ማርያም የሚለው ስም አይነሳም አሁን ማርያምን አታንሳብኝ እያለ እንትን ይለኛል። የጸረ ማርያም እያለ ሲያስነሳው ስሙን ሲያጠፋ ሰምቶ ለማረጋገጥ ለማረጋገጥ አንድ ቀን ተአምረ ማርያም ሊያነብ ይቆማል። ያ ተንኮለኛው ካን ተአምሪሃ ለእግዝእትነ ተአምሪሃ ለእግዝእትነ ቅድስት ድንግል ማርያም ይላል። ኧረ አታንሳት፣ አታንሳብኝ ይላል ያቄሱ አታንሳ፣ አይነሳም ማርያም በል ማለት ነው። ዘወር ይልና፣ እየውላችሁ ዛሬ በእናንተ ፊት አታንሳት አለኝ። አስቀጠቀጠዋል በዱላ ያኔ አያችሁ። ቤተ ክርስቲያን ስትታወቅ አንዱ አንዱን ለመጣል ምክንያት እየፈጠሩ ይውላችሁ። በተፈጥሯችን የግል ችግር አለብን። በወንጌል ካልጣጠቃችሁ፣ በወንጌል ካልበሰላችሁ ምንጊዜም ቢሆን መሳሳታቸው አይቀርም። ውሸታም እውነታ ይመስላችኋል። ስለዚህ ይህ አይነት ችግር በመጀመሪያ ቤተ ክርስቲያን ነበረ። ሰላም አገኘች ቤተ ክርስቲያን። ከዚያ በኋላ ጉዞን ቀጠለች። ሁለተኛው ብያለው ቤተ ክርስቲያንን በስርዓት ለመምራት ነው። ያ ምንድ ነው? በከተማዎች ሲዞሩ በኢየሩሳሌም የነበሩ ሐዋርያትና ቀሳውስት የወሰኑትን ስርዓት ይጠብቁ ዘንድ ሰጧቸው። የወሰኑትን ማለት ነው። አብያተ ክርስቲያናትም በሃይማኖት ይበረቱ ነበር። አያችሁ፣ ስርዓት ሲኖር የሃይማኖት ብርታትም ይኖራል። በቁጥርም እለት እለት ይበዙ ነበር። ስርዓት ሲኖር በቁጥርም መብዛት ይኖራል። ስርዓት ካለ ፍቅር አለና። ሌላው ወንድሞች ሆይ በሁሉ ስለምታስቡኝ አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ። መልካም ወግ ወንጀል ማለት ነው፣ ጠቃሚ ነው። ሌላው ማንም በሚያባብል ቃል እንዳያስታችሁ ይህን እላለሁ። በስጋ ምንም እንኳ ብርቅ በመንፈስ ከናንተ ጋር ነኝና ስርዓታችሁንም በክርስቶስም ያለውን የእምነታችሁን ጽናት እያየሁ ደስ ይለኛል እያለ ይሄዳል። ለዚህ አነቡት እንግዲህ ስርዓት ማለት ይሄ ነው። የተጀመረው በሐዋርያት ጊዜ ነው። ከሐዋርያት ጀምሮ የቀጠለው ሲኖዶስ እስካሁን ድረስ ስርዓትን የመስራት ኃላፊነት አለበት። ሶስተኛው ቅዱሳት መጻሕፍትን ከመናፍቃን መጻሕፍት ለይቶ ለማወቅ ይላል። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትየ በየተራው ልጽፍልህ መልካም ሆኖ ታየኝ እና ምንድን ነው የሚያዘጋጁ ሰዎች በዙሪያው ስለነበሩ ግኖስቲኮች ይባላሉ። ሌሎችም አሉ። የማቴዎስ ወንጌል፣ የበርናባስ ወንጌል እያሉ የሌለውን እየፈጠሩ ያምታቱ ነበርና ከዚያ በቀኖና ቤተ ክርስቲያን እውነተኞቹን ቅዱሳት መጽሐፍት እውነተኛ የእግዚአብሔር ቃል ያለባችሁን መጽሐፍት ለይተው ከነዚህ በቀር ሌላ እንዳትቀበሉ ብለው ወስነውልን ሄዱ አባቶቻችን። ከዚያ ጀምሮ ያው ሌላው ሲኖዶስ እያጸና ሌላው ሲኖዶስ እያጸና የሚቀጥለው ሲኖዶስ እያጸና ገልብጡትና፣ የቀኖና መጽሐፍት ምንጮች የሚል አለ። የቀኖና መጽሐፍት ምንጮች የሚል ታያላችሁ፣ ከአንድ እስከ አስራ አንድ። አሁን እነዚህ ሁሉ የሲኖዶሶች ናቸው እና እነዚህ ሁሉ አሁን የመጽሐፍቱን አጽንተውልን የሄዱ ናቸው እና የዛሬውም ሲኖዶስ አንድ ችግር ቢነሳ የመጠበቅ የማጽናት ይሄ ነው ትክክል ነው ማለት ሀላፊነት አለበት እና ከዚያ የመጣ ነው ለማለት ነው አሁን እንግዲህ ቀኖና ምን ይላል ብያቸዋለሁ ቀኖና ምን ይላል ይሻሻላል ይሄን ነው ማወቅ ያለባቸው ቀኖና መሻሻልን ካላወቅን ቤተ ክርስቲያን ጦርነት ትከፍታለች ቀኖና የሚሻሻል የሚጨምርበት የሚቀነስለት መሆኑን በጽድቅና በኩነኔ ውስጥ የማይገባ መሆኑን፣ ነገር ግን የእምነት መግለጫ የክርስቲያኖች በስርዓት እንዲኖሩ የአዳነን የክርስቶስ ፍቅር መግለጫ መሆኑን፣ በዚያ ላይ ሲኖዶስ ሙሉ ስልጣን ያለው መሆኑን ካላመን በምንም አይነት ቤተ ክርስቲያን በሰላም ልትኖር አትችልም። አንድ ታሪክ ላውራችሁ። ገና ጾምን ሰኔ ጾምን የኢትዮጵያ ሕዝብ ግማሹ ለመነኩሴ ብቻ ይሰጣል፣ ግማሹ ለቄስ ብቻ ይሰጣል። አንዳንዱ ደግሞ ለቆራቢ ብቻ ይሰጣል። ነገር ግን ሁላችንም ክርስቲያኖች እንድንጾመው ነው የታዘዝነው። ምን ተጀመራሉ? በድሮው ሲኖዶስ በመጀመሪያው በድሮው ሲኖዶስ እንዴ፣ ይህ ሕዝብ አይጾምም በተለይ ገናንና ጾም ሐዋርያትን እንደ ተረት ለተወሰኑ ሰዎች እየሰጣ አስቸግሮናል። ምን አለዋት ከብዶት ከሆነ ብንቀንስለት ይሻል ይሆን የሚል ውይይት ተጀምሮ ነበር አሉ። አሁን ይሄ ወሬ አንድ ጊዜ ይፈነዳል በከተማው። በኋላ አንድ ይሄን ወሬ የሰማ ሰው በገና ጾም ነው የሚባለው፣ በዚያው በሚከራከሩበት በጾሙ ምሳሌ በላ ወደ ምግብ ቤት ይሄዳል ምሳውን ያዘዘው ሽፍንፍን ነው፣ ጮማ ነው፣ ስጋ ነው ያዘዘው። ሌሎች ሁለት ጓደኞቹ ሲበሉ አግኝተዋል። የእሱ ያዘዘው እስኪመጣለት ድረስ ወሬ ይጀምራል። ስጋ ከሚበሉት ጓደኞቹ ጋር እናንተ ይህ ጉደኛ ሲኖዶስ የሚለውን ሰማችሁ? ስለሚያውቃቸው እንዴት ኦሆ ይሄ እንትን ጾመ ነቢያት ጾመ ሐዋርያት በተለይ ጾመ ነቢያት ነቢያት ሳይከብዳው አልቀረም ለሕዝቡና ካልሆነ ተመካክረን ብንቀንሰላቸው ይሻላል ሆይ ተብሎ ሊቀንሱ ጾሙን ብሎ ያወራል። አላምንም ይላል ያኛው አንደኛው እየጎረደ ኋላ፣ እንዴ! እንዴት አታምንም? እኔ እኮ ከተረጋገጠ ነው ምንጭ ያገኘሁት። ደግሞ አንደኛው እውነት ነው ይላል። ሁለተኛው የሚበላው አዎ መቼም ቢሆን እኛ ድምና ሬሳ ትሆናለች፣ እንሞታለን እንጂ አትነሳም ይላል እየገዘገዘ ባቡ የእኛ ትልቁ ችግር አዝርጉት አናደርግም። ታዲያ ከውዶ ከሆነ ሲኖዶስ አንድ ነገር ይፍጠርላችሁ። አይሞከርም። ያ የሆነበት ምክንያት ምንድን ነው? የቀኖና ትምህርት ካልተሰጠ መጨመርም መቀነስም ማሻሻልም ይህችን ቤተክርስቲያን ማሳደግ አይቻልም በምንም አይነት በእኛ ቤተክርስቲያን ስለዚህ የግድ ለሚጨመሩ ነገሮች፣ ለሚሻሻሉ ነገሮች በግድ የኢትዮጵያ ሕዝብ ኦርቶዶክሳውያን ይህን ማወቅ ይኖርብናል። ይህን ካላወቅ የሲኖዶስን ስልጣን የሲኖዶስን በመንፈስ ቅዱስ መሪነት የሲኖዶስን ለምእመናን ለምእመናን የሚከብዳቸውን የማቅለል የሚቀላቸውን የማክበድ ኃላፊነት እንዳለበት እስካልተረዳን ድረስ አስቸጋሪ ነገር ነው። ስለዚህ ዞሮ ዞሮ ሌላ የፈለግኩት ቀኖና ይሻሻላል። ነገር ግን ቀኖና የሚሻሻለው ባባውለት ንሳይ ወይም ደግሞ ባባ ገሌ ዝም ብሎ ብድግሩ አይደለም። ወይም በእናንተ ይሻሻለ ብሎ ልታሻሻሉ አትችሉም። በሲኖዶስ ነው፣ በሲኖዶስ ነው የሚሻሻለው። ሲኖዶስ እስካላሻሻለ ድረስ እኛ በስልጣናችን ማሻሻል አንችልም። አለመታዘዝ ራሱ ኃጢአት ነው። ማስረጃውንም ከዚህ እንደሚከተለው እናቀርባለን። እንደሚሻሻል ማለት ነው። በስራ ፍጹም የሆነ ሁሉ ጎደሎውን ሊሽረው ይገባዋልና ይላል። የጎደለ ነገር ካለ በስራ ፍጹም የሆነ ሁሉ ጎደሎውን ሊሽረው ይገባዋልና ስለዚህ የጌታችን ሕግ ወይም ወንጌል ከእርሷ የሚቀድመውን ወይ ወይን ኦሪትን ሻረችው። ብዙ የተሻረ ነገር ስላለ እሷ ወንጌል በኦሪት የተሻሩትን እንደሻረች ሁሉ፣ ነገር ግን እርሷ ወይም ወንጌል ልትሻር አይገባትም እንዳትነካ ነው የሚሉ አባቶቻችን። ወንጌል ከእርሷ የሚበልጥ የለምና እርሷ የፍጹምነትና የመጨረሻ ፍጽምት ሕግ ናትና። ማን ማን ናት እሷ? ወንጌል እግዚአብሔር ባረካቸው። ወንጌል ፍትሐ ነገሥት መቅድም ገጽ ሰባት ተመልከቱ። ይሄ እንግዲህ በቀኖና ቤተ ክርስቲያን ያገኘነው መጽሐፋችን ነው ፍትሐ ነገሥት። ሌላው ለምን አለባት እኛ ያጎደልነው ቢኖር በሁላችንም መንፈስ ቅዱስ አድሮብናልና እናንተ እንደሚገባ አድርጋችሁ ፍረዱ። ትእዛዝ የተባለው ትእዛዝ ሰባ አንድ በቀኖና ቤተ ክርስቲያን። አሁን እንዲህ የሚለው ሲኖዶስን ነው፣ አጳሳትን ነው። አስተውሉ፣ እደግመዋለሁ። ምናልባት እኛ ያጎደል ነው ቢኖር በሁላችንም መንፈስ ቅዱስ አድሮብናልና እናንተ እንደሚገባ አድርጋችሁ ፍረዱ። ሌላው ከእኛ የቀረ ምንም ቢኖር ኤጲስቆጶስ ይፈጽም፣ ይላሉ አባቶቻችን። ከእኛ የቀረ ምንም ቢኖር ኤጲስቆጶስ ይፈጽም። ትእዛዝ 35 የተወደዳችሁ ወንድሞቻችን ሆይ ይላል። ሌላው የተወደዳችሁ ወንድሞቻችን ሆይ ቤተ ክርስቲያን በሚገባ ወደ ጸጥታ ወደ ትስትመራ ዘንድ ከእኛ የቀረ ምንም ስርዓት ቢኖር እግዚአብሔር ለሚገባው ሰው ይግለጥለት። ትእዛዝ 47 ሌላው እነሆ በዚህ መጽሐፍ መጨረሻ ላይ ለሊቃውንት የሚገባው ነገር ተጽፏል። በእርሱ ላይ እደግመዋለሁ ቃሉን እነሆ በዚህ መጽሐፍ መጨረሻ ላይ ለሊቃውንት የሚገባው ነገር ተጽፏል። በእርሱ ላይ እንዲጨምሩ ከእርሱም እንዲቀንሱ በዚህ ውስጥ ያልተፈቀደላቸው ነገር የለም። ፍትሐ ነገሥት መቅድማ 11 ደግሞ አለው፣ በእርሱ ላይ እንዲጨምሩ እነሱ ባስረከቡን ከሐዋርያት ጀምሮ በእርሱ ላይ እንዲጨምሩ ከእርሱም እንዲቀንሱ በዚህ ውስጥ ያልተፈቀደላቸው ነገር የለም። ለነማን ለእነማን ነው ያልተፈቀደው? ያልተፈቀደላቸው የሌለ የተባሉ እነማን ናቸው? ጳጳሳት ሲኖዶስ በተባለ ጉባኤ የሚሰበሰቡ ቤተክርስቲያንን የሚመሩ ጳጳሳት ያልተፈቀደላቸው ነገር የለም። ቤተክርስቲያንን በጸጥታ ወደብ ለመምራት የመጨመርም የመቀነስም መብት እንዳላቸው መንፈስ ቅዱስ ፈቅዷል። እኛም ፈቅደን አይልም። ስለዚህ የዶግማንና የቀኖናን ልዩነት ካላወቅን እንደተምታታብን ነው የምንኖረው። አሁን ማጠቃለያ የዶግማና የቀኖና ማጠቃለያ ዓላማ፣ የቀኖና ዓላማ የሚለውን ስለ ጾም ቀናት ማነስና መብዛት ስለ ጾም የምግብ ሰዓት ስለ በዓላት ማነስና መብዛት ስለ በዓላት መቼ መሆን እንደሚገባ ስለ ቅዳሴ ሥርዓት በስንት መቼ እንደሚቀደስ ስለ ሴቶችና ወንዶች የመግቢያ በርና መቆሚያ ስለ ሕፃናት በአርባ ቀን በሰማንያ ቀን መጠመቅ ስለ መስቀል መሳለም ስለ ቅዱስ ስዕል ስለ አዲስ ኪዳን የታቦታ አገልግሎት ስለ ቤተ መቅደስ ስርዓት በሙሉ ስለ ዝክርና ተስካር ስለ ጸሎተ ፍታትና ስለ መሳሰሉት ሁሉ የሚደነግግ ነው። ቀኖና መሰረቱን ሳይለቅ እንደ ጊዜው ሁኔታ ሊሻሻል የሚችል ስርዓት ነው። እሄዳለሁ የቀኖና ዓላማ ብዬ ስለ ጾም ቀናት ነው ያልኩ። ተመልከቱ፣ ስለ ጾም አይደለም። ጾም ዶግማ ውስጥ ነው። ጌታ ጹሙ ብሏል ኃይላችሁ ነው ብሏል። የግድ ጾም አስፈላጊ ነው። ግን መቼ? ስንት ስንት ቀን? ስንት ወር? ስንት ጊዜ? ይሄ የሲኖዶስ ኃላፊነት ነው። ለምሳሌ ጌታ የጾመው ስንት ቀን ነው? አሁን እንግዲህ ከሰጠኋችሁ ፍንጭ አንጻር እኔም አንድ ምዕራባዊ የኦርቶዶክስ ተቃዋሚ ሁኜ ልጠይቃችሁ? እናንተ መልሱልኝ። ጌታ የጾመው ስንት ቀን ነው? አረባ ቀን ለምንኛ አምሳ አምስት ቀን እንጾማለን? አስራ አምስት ቀን ለምን ጨመር? እስኪ እኔ ጠይቃችሁ ጌታ የጾመው አርባ ቀን ነው። እንደው ይሁንም ከተባለ እናንተ አስራ አምስት ቀን ጨምራችሁ አምሳ አምስት ቀን የምትጾሙት ከጌታ መታችሁ ነው። ከመጽሐፍ ቅዱስ የሌለ ከወንጌል የሌለ እንደዚህ ምራችሁ በልማድ ምትኖሩ ብላችሁ ምን ትላላችሁ? በቀኖና ቤተ ክርስቲያን ለቤተ ክርስቲያን ጥቅም ለክርስቲያኖች መንፈሳዊ ኃይል ለቤተ ክርስቲያን መንፈሳዊ ኃይል ለልዩ ታሪክ ለልዩ በውስጡ የወንጀል ትምህርት ሲባል በሲኖዶስ አስራ አምስት ቀን ተጨምሯል። ለምን አስራ አምስት ቀን ተጨምረ? ሌላ ታሪክ አለው። አሁን አልገባም፣ ጊዜ የለንም። እየተገባባን ነው። መልሱ ይሄ ነው። ለምን አስራ አምስት ቀን ጨመራችሁ ሲባል በቀኖና ቤተ ክርስቲያን ለምን? ከሐዋርያት ጀምሮ ስልጣን አለው ሲኖዶስ። የክርስትና ትምህርታችን በሁለት ነው የሚከፈለው፣ አንደኛው ደግማ ሁለተኛው እምነት ይባላል። ስለዚህ እንዲህ እንዲህ ያሉት ነገሮች በሲኖዶስ ነው የሚጨመሩት። በጣም ጥሩ እስኪ አሁንም ልጠይቃችሁ። በመጽሐፍ ቅዱስ ውስጥ በአዲስ ኪዳን ፍልሰታን አስራ አምስት አስራ ስድስት ቀን ጾሙ የሚል የት አለ? በወንጀሉ ትነግሩኛላችሁ። የት አለ መጽሐፍ ቅዱስ ውስጥ? ስለ ፍልሰታም የተሰጠን በቀኖና ቤተ ክርስቲያን ለቤተ ክርስቲያን መንፈሳዊ ኃይል ለልዩ ጥቅም ለልዩ ታሪክ ለልዩ የመቤታችን ምስጢራዊ ፍቅር ራሱን የቻለ ሕይወት ነው። ያ በሲኖዶስ በቀኖና ቤተ ክርስቲያን ነው ያገኘ ነው። መጾም ደግሞ መልካም ነገር ነው። አረ እንደው ሌላው ቀርቶ አረብረቡ እስኪ በመጽሐፍ ቅዱስ ውስጥ ጹሙ የሚላለ ታገኛላችሁ? በመጽሐፍ ቅዱስ ውስጥ አታገኙም፣ አናገኝም። አርብ ረቡ የተጨመሩ በቀኖና ቤተ ክርስቲያን ነው። ረቡ ጌታን ለመገደል የተፈራረሙበትን ለማስታወስ ለማስተዋወስ፣ አርብ ስለኛ የተሰቀለበትን የተሰዋበትን ዕለት ለማስታወስ ዛሬም ቤተ ክርስቲያንን እንግደልና እናጥፋ ቤተ ክርስቲያንን፣ ክርስቲያኖችን ንስቀል፣ ንግደል የሚሉ ስላለው ከዚያ እንዲያድናት ይሄንም ለመጠቀም የደነገጉልን በቀኖና ቤተ ክርስቲያን ነው። ስለ ገና ጾምም ስለ ጾመ ሐዋርያትም ስለ ጾመ ገሃድም መጽሐፍ ቅዱስ ውስጥ መልስ እናገኛለን ብላችሁ ቁፋሯ ትግቡ ነው። እየተገባባን ነው። መልሱ በቀኖና ቤተ ክርስቲያን ነው። ስለ በዓል አስማነስና መብዛት፣ ለምሳሌ ቃና ዘገሊላ ነገ ይከበራል አይደል እንዴ? በሀገራችን ነገ ነው። ነገር ግን የቃና ዘገሊላ ታሪክ የተፈጸመው በየካቲት ውስጥ ነው። ወደዚህ አድርጎ ባንድ ላይ በጥምቀቱ እንዲከበር ያደረገ ሲኖዶስ ነው አብዛኞች በዓላት እኛ የምናከብራቸው በእለቱ ለምሳሌ በክረምት ከሆነ የሚውሉት ወደ በጋ ያመጧቸዋል አባቶቻችን አመጥተዋቸዋል ለምን ለክርስቲያኖች እንዲያመች እንዳይከብዳቸው ዋናው ነገር ያ ቀን ይታሰብ ለጥቅም ይሆን እንጂ የቀኑ መዘዋወር ችግር የለውም እንደው በኩረ በዓላት እሁድን እንውሰዳት እሁድ ራሷ በኒቀያ ጉባኤ በ325 ዓመተ ምሕረት ነው እንድትከበር የሆነው እሁድ ሰንበት እንድትባል የሆነው በ325 ዓመተ ምህረት ነው። ስለዚህ እሷ ራሷ የተገኘችው በቀኖና ቤተ ክርስቲያን ነው። ከዚያ ስለ ቅዳሴ ስርዓት በስንት መቼ ለምሳሌ በሀገራችን ቅዳሴ አምስት ካልሞሉ ሲቀደስ አይታችሁ ታውቃላችሁ? አይታችሁ ታውቃላችሁ? በምንም አይነት አራት ቢሆኑ አይቀደስም። የግድ አምስት መሙላት አለባቸው እዚህ ደግሞ አሁን እዚህ ግን አሜሪካን ወይም ኢሮፕ ወይም በሌላው ሀገር እንደዚህ ካህናት ሳይትረፈረፉ ጳጳሳት እንኳን ሳይጨመሩልን አንድ ካህን ቀድሶ አላቆረባችሁም? አንድ ካህን ቀድሶ ክርስትና አላነሳም? ለምን? ቀኖና ስለሆነ በችግር ጊዜ የሚቃልል ስለሆነ ኢትዮጵያ ግን የካህናት ችግር ስለሌለ በአምስት ከዚያም በላይ በሰባት በአስራ ሁለት ሊሆን ይችላል። ነገር ግን አንድም ቢሆን ችግር ካለ ቀድሶ ማቁረብ ይችላል። ለምን ይሄ ውሳኔ በቀኖና ውስጥ ስለሆነ፣ እየተግባባን ነው። በወንጌል እሴቷ በሰማንያ ወንዱ በአረባ ቀን ይጠመቁ የሚል አግኝታቸዋል? አልተገኘም። ምናልባት ዘሌባውያን ዘሊባውያን አስራ ሁለቱን ድሮ በብሉ ኪዳን ሊባረኩ ሲሄዱ ሴቷ በሰማንያ ወንድ በአርባቱ ሊሆናል ያማ አለፈ ተባለ እንደ መነሻ እንደ ታሪክ ማምጣት ይቻላል። ግን ሴቷ በሰማንያ ወንድ በአርባ የተወሰነው በቀኖና ቤተክርስቲያን እንጂ በብሉ ኪዳን አይደለም። ይሄንም ደግሞ አትርሱ። ብሉ ኪዳንን አትጥቀሱ፣ ለመረጃ መረጃ አይደለም። ያ ይሄ በቀኖና ቤተክርስቲያን ነው። የብሉ ኪዳኑ ለታሪክ ሊሆን ይችላል። ነገር ግን ከታመሙ ለምሳሌ ሴቷ ሰማንያ ቀን ሳይሞላት ወንዱም አረባ ቀን ሳይሞላት ህፃናቱ ቢታመሙ መጠመቅ የለባቸውም? አለባቸው። አለባቸው። ለምን? መጠመቅ ግድ ስለሆነ የወላጆች ኃላፊነት ስለሆነ። ስለዚህ በአስረኛውም ቀን ተወልደው በአስራ አምስተኛውም ቀን በሀያኛውም ቀን ቢታመሙ ለሞት የሚያደርስ ነገር ከሆነ ቶሎ ማጥመቅ ነው፣ ቀኖና ስለሆነ። ሌላው ከሰማንያ ከአርባ ቀን በኋላስ ቢያልፋቸው በልዩ ችግር ምክንያት ቀኑ ቢያልፍስ ካለፈ በኋላ ሰማንያ አርባ አልፏልና መጠመቅ አትችሉም ይባላል እንዴ አይባልም ለምን ይሄ በቀኖና የተገኘ ስለሆነ ነገር ግን ሳውዲ አረቢያ ብንሄድ በዚያ የክርስቶስ የባህሪ አምላክነት የመንፈስ ቅዱስ አካላዊነት ስለማይነገር የሥላሴ ትምህርት ስለሌለ ሥላሴ የሚባል ነገር የለም፣ ክርስቶስም ነቢይ እንጂ ፈጣሪያ አይደለም የሚል ቢነሳ የሚል ኃይል አለም ቢነሳ፣ በዚያ አገር ያሉ ካህናት ወይም ጳጳሳት የሚኖሩ አሻሽለው ከሥላሴ ቀንሰው ቀናንሰው አንድ ማለት ይችላሉ። ክርስቶስን ፍጡር ማለት ይችላሉ። እስከ ሞት ድረስ ነው እና በአጭሩ። በቀኖና ያገኘናቸውን ሀብቶች ለይተን ማወቅ አለብን። በቀኖና ያገኘናቸው ነገሮች ስንጠየቅ መጽሐፍ ቅዱስ ውስጥ መልስ ቁፋሮ መሄድ የለብንም። ለነገሩ ቀኖናውን ሲቀኑኑ አባቶቻችን ከመጽሐፍ ቅዱስም ስለ ጾምም ስለ ቅዳሴም ስለምን መነሻ መነሻላቸው፣ ግን ስንት፣ እንዴት፣ በየት የሚለውን ነው እነሱ የሚወስኑት። አሁን የዶግማ ዓላማ ወደሚለው እንሄድ መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና፣ የሐዋርያት ሥራ 4 14። በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ፣ የሐዋርያት ሥራ 16። በዚህ ቅዱስ ቃል መሰረት የእግዚአብሔር አንድነቱ ሶስትነቱ፣ የኢየሱስ ክርስቶስ አዳኝነት ዶግማ ይባላል። ዶግማ የማይጨምርበት፣ የማይቀነስበት ለዘላለም ጸንቶ የሚኖር ነው ማጽደቅና መኮንን የሚችል የማይለወጥና የማይሻሻልም ነው። ነገር ግን እግዚአብሔር የለም አብ ወልድ መንፈስ ቅዱስም አይባልም ኢየሱስ ክርስቶስም አያድንም የሚል ክዶ ለማስካድ የሚያስገድድ ኃይል ቢነሳ የእውነተኛ ክርስቲያን ውሳኔና ምርጫ ሞት ብቻ ነው። እስከ ሞት ድረስ የታመንክሁን። ክሁን የሕይወትን ማዕከል ልሰጣለሁ ይላልና ራእይ ሁለት አስር ስለዚህ ጽድቅና ኮነኔ ሕይወትና ሞት በዶግማ ነውና በእምነታችን እስከ ሞት ድረስ በእምነታችን እስከ ሞት ድረስ ለመጽናት በመንፈስ የጸናን የበረታን በጸሎት የተጋን በእግዚአብሔር ቃልም የታነጽ መሆን ይኖርብናል። እግዚአብሔር ለዚያው ያብቃን። የመጨረሻዎቹ ሶስት አረፍተ ነገሮች ዶግማን እግዚአብሔር ሠራው፣ ቀኖና ግን በሲኖዶስ የሚሰራ ነው። ቀኖና ከተሻሻለና ትውልዱ ባደገ ቁጥር አብሮ ካደገ ጀግና ሲኖዶስ ካለ ጥሩ ወንጀል ካለች ምእመናን የተማሩ ከሆኑ የሃይማኖት አባቶች የሚወስኑትን የማያደናቀፉ ከሆኑ። ቀኖና ከተሻሻለና ትውልዱ ባደገ ቁጥር አብሮ ካደገ ከተተኪው ትውልድ ጋር አብሮ በአግባቡ ከተዋሃደ ቢጨመር እንጂ አይቀነስም። ምክንያቱም ቀኖና ምንም እንኳን በጽድቅና በኮነኔ ውስጥ ባይገባም በመድኃኒታችንና በኢየሱስ ክርስቶስ መካከል ያለውን ፍቅር የሚገልጽ መንፈስ ቅዱሳዊ በረከት ነውና ኃይላችን ነውና። ቀኖና በሌላ በኩል ለወንጌል ወይም ለዶግማ ማግኘት ነው። ለምሳሌ ዛሬው በቀኖና ነው ያገኘነው ነው። አሁን ህዝቡ ጥምቀት ብሎ መቶ የማያውቀው ሰው ይመጣል። በቀኖና በስርዓት ምክንያት ያ የተሰበሰበው ህዝብ ከዶግማ ጋር ይገናኛል። ዶግማ ማን ነው? ኢየሱስ ክርስቶስ። ዛሬ ሚካኤል ነው ተብሎ ይከበራል። ታቦት ሊወጣ ነው ሲባል ህዝቡ ይመጣል፣ ከዶግማ ጋር ይገናኛል። ዶግማ ማን ነው? ኢየሱስ ክርስቶስ። በአጠቃላይ በቀኖና በስርዓት ባገኘናቸው ነገሮች ህዝቡ ይሰበሰባል። ህዝቡ ሲሰበሰብ ሁልጊዜ የሚሰጠው መድኃኒት ኢየሱስ ክርስቶስ ነው። ህዝቡ ሲሰበሰብ ባራኪው እሱ ነው፣ የሚመለከው እሱ ነው፣ የሚሰገድለት ለእሱ ነው። ስለዚህ እኛ ኦርቶዶክሳውያን የዳነው በክርስቶስ ኢየሱስ እንጂ በሌላ አይደለም፣ ሌሎች አማልክትም የሉንም። ስለዚህ በላይ በሰማይ በታሽመ ምድር መዳን በሌላ በማንም የለም በእሱ በወልደ ማርያም በወልደ እግዚአብሔር በኢየሱስ ክርስቶስ ነው ነው የሚለው ያን ይዘን ነው እስካሁን ድረስ ያለ ነው። ቤተ ክርስቲያን ያስገኘችን ያበረከተችን ሀብት ነው። ከዚህ የወጣ ዶግማ የለንም። ከዚህ የወጣ ሃይማኖት የለንም። ከዚህ የወጣ እምነት የለንም። ስለዚህ ስርዓትን ከዶግማ ጋር እየቀላቀሉ ለሚጠይቁ አይምሯቸው እየተናበደ ወደ ቀኝም ወደ ግራም አትበሉ፣ አንበል እስኪ። መዳን በክርስቶስ ኢየሱስ ብቻ ነው፣ በሱ ድነናል የምትሉ እስቲ ያችሁ አውጡልኝ። ግን አንድ ነገር አሳስቢያችሁ እሄዳለሁ። አሁን በዚህ ሀገር የወጣልኝን ስም ልንገራችሁ። አባ ወልደ ትንሳኤ እነ ጫማ ግቡ ይላል። አባ ወልደ ትንሳኤ አሳማ ብሉ ይላል። አባ ወለትን ሴቷ በወረንትኗ ጊዜ ትግባ ምን አለበት ይላል። የማይባል ነገር ይል እኔ አላልኩ። እነ ጫማ ግቡ አላልኩ። እንኳን በእግዚአብሔር ቤት እንኳን ክርስቲያኖች ሀጠንቆዎች ቤት ሲገባ እንኳን እቃልቾች ጫማ ተወልቆ ነው። መስጊድ ሲገባ ማውለቅ ብቻ ሳይሆን ታጥበው ነው። ኤዥያዎች፣ ጃፓኖች ሀነ ጫማ ቤት መግባት ክልክል ነው። ጥሩ ቤት የሰራችሁም አንዳንዶቻችሁ ትጋብዙንና ስንሄድ ቀድማችሁ ትገባላችሁ። ቁልፉ በእናንተ ስለሆነ አውልቆ ለማለት መጀመሪያ ታውልቋታላችሁ። ያ ማለት አባ አውልቅ ማለት እኮ ነው። እንኳን በእግዚአብሔር ቤት ለእግዚአብሔር ክብር ነው። እኔ ያልኩት ጫማ በቀኖና ውስጥ ነው። በቀኖና ውስጥ ያለውን ስናክብር። ዶግማውን ረሳ ነው። ዶግማው ምንድን ነው? ቂም ይዘህ አትገባ አዲስ ኪዳን የምትለን ወደ ቤተ ክርስቲያን መባ ይዘ ስትመጣ ወደ መቅደስ፣ ቅር ያሰኘህ ያውም ያሰኘኸው ሳይሆን ያሰኘህ ወንድምህ ትዝግልህ፣ መባውን መድረኩ ላይ አስቀምጠህ ተመልሰህ ሄደህ ከእሱ ጋር ታርቀህ ከዚያ በኋላ መባህን ዘግባ ምሕረት ታገኛለህ፣ ይቅርታ ታገኛለህ። አትርሱት። ያን ያ ዶግማ ነው። ከሚስት ጋር ተጫቅመህ፣ ከባልሽ ጋር ቂምዘሽ፣ ከባልንጀራ ጋር ልባችን የቂም ከረጢት የበቀል ከረጢት ሆኖ የገባን እንደ ክርስቲያን ጫማ በማውለጥ እግዚአብሔርን ያከበር ነው እንዳይመስልን። ይሄን ባንናገራችሁ ይሄን ባንናገር የኛ ሌላው ሌላው ሐዋርያት የነገሩንን ኃጢአት ነው፣ የእግዚአብሔርን ሕግ ማፍረስ ነው። ይሄን አታድርጉ ካሉን አለማድረግ ነው። ስለዚህ አባቶቻችን ያሉንን በጫማ ብቻ እንዳንሸፍነው ጫማ ብቻ እንዳይመስለን። ለምሳሌ አልኩኝ፣ ትዝ ይላችሁ እንደሆነ፣ እስኪ ቅዳሴ ሲቀደስ ጠዋት እመወብእሲን ሃሌሉያ ብለን እመወብእሲን፣ አብረን እስኪ እናዚም አንድ ላይ ሃሌሉያ እመ ቤተ ክርስቲያን በጊዜ ቅዳሴ ወይ ሰማ መጻህፍተ ቅዱሳት ወይ ታገሰ እስከ ይፌጽው ጸሎተ ቅዳ ወይ ተመጠው አቤት ጊዜው እምቁርባ ይሰየድን ቤተ ክርስቲያን እስማማ ሰነ ህገ እግዚአብሔር ደስ አይልም። አሁን ዜማው ደስ አይላችሁ? ጥሩ ነው ግን ምንድን ነው የሚለው መስላችሁ? በቅዳሴ ጊዜ ቅዳሴ ለማስቀደስ እሁድ ወደ ቤተ ክርስቲያን መግባት የሚፈልግ ሰው ቢኖር መጻሕፍትን ሲነበቡ አስተውሎ የማያዳምጥ አቋርጦ የማይወጣ እና ነው የሚለው ወኢተመጠው እንቁርባን የሰደድም ቤተ ቁርባን የማይቆርብ ከሆነ ቁርባኑን ስጋው ደሙን የማይቀበል ከሆነ ይውጣ፣ እንዳይገባ ነው የሚለው የማይቆርብ ከሆነ እንዳይገባ ነው የሚለው ለምን? እስማማሰነ ህገ እግዚአብሔር የእግዚአብሔርን ህግ የአዲስ ኪዳን ህግ የሆነ ፍቅርን አቃሏልና፣ ከእግዚአብሔር ጋር ያለውን ፍቅር ዘንግቷልና፣ ከወንድሙ ጋር ያለውን ፍቅር ዘንግቷልና እግዚአብሔርን በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነብሱ ቢወዲያ ሰው የሞተለት አምላክ ኢየሱስ ክርስቶስን ቢወድ ወንድሙን እንደ ራሱ አድርጎ ቢወድ ከኃጢአት በተቻለው መጠን ቢርቅ እንዳይቆርብ የሚከለክለው ምን አለ? ሚስቱን ቢያምን ባሏን ብታምን ክርስቶስን ብታምን እንዳይቆርቡ የሚከለክላቸው ምን አለ? ወንጌሉን ሕገ እግዚአብሔር የተባለ ወንጌሉን አቃሏልና፣ በቅዳሴ ጊዜ የማይቆርብ ሰው አይግባ። ባይሆን እንኳን ስህተት መሆኑን ይሄ እንኳን መኖሩን ማወቅ አይችልም። ስለዚህ ጫማው በቀኖና በቤተ ክርስቲያን ያገኘነው ነው። ለምሳሌ የግብፅ ኦርቶዶክሶች ሀነ ጫማቸው ይገባሉ። ሀነ ጫማቸው ይገባሉ። ጤምዘው አይገቡም። ማን በለጠ? እኛ እንደበለጥን አድርገን እኮ ነው የምናየው። አንዲት እናት ምናሉኛ አንድ ጊዜ ቁርባኗን መቼም ሲፈራ ሲፈሯት አያድርስ ነው ያምሽም ግለው አለኩ በጣም እስከ ይፈራሉ ቁርባኗ እና ይገርማል። ከዚህ የግብጾች ቤተክርስቲያን ሄጄ አይኔ ጉዳይቶ መጣ። እንዲሁ እኔ ደግሞ እነሱ ክርስቲያኖች ናቸው ሲባል እውነት መስሎኝ እንዴት እድ ቄሱ፣ ዲያቆኑ ሁሉም አነጫመው ጥልቅ ጥልቅ መቅደሱን ተጫወቱበት። አነጫመው በጣም ጥሩ ግን በቁርባን ጊዜ አዩዋቸው። አየኋቸው እንዴት ነው ህፃናት ብቻ ነበር የሚቆርቡ? ወይስ የሚገርም ነገር ደግሞ አንድም የቀረ የለ። አሁን ያ ሁሉ እውነት ንጹህ ነው የሚቆርበው? አንድም የቀረ የለ። ደግሞ ወነጀሏቸው እኮ ለምን ቆረውሉ። እሳቸው ሳይቆርቡ ተመለሱ። ይሄኔ እነዚያ ግብፃውያን ምንድነው የሚሏቸው መሰላቸው ኢትዮጵያዊት ምናልባት ፕሮቴስታንት ትሆናለች እንጂ ኢትዮጵያዊት ኦርቶዶክስ ብትሆን ትቆርብ ነበር ነው የሚሉ። አንድ መርጌታ ደብተራ ነው ያፈረሰ ነው ከመነኮሳት ጋር ግብጽ ለኮርስ ይሄዳሉ፣ ለትምህርት አሁን። ሁልጊዜ ያው ያስቀድሳል፣ ሳይቆርብ ይመለሳል። መነኮሳቱ ይቆርባሉ አብረው አንዲት ወጣት ከእናቷ ጋር የምታስቀድስ የአንድ ተራ ሁልጊዜ ታያለች። እና አንድ ቀን እናቷን ምን አለቻት አሉ። እንግዲህ የነበሩት ሰዎች ያሉንን ነው የምነው። ሰውዬው አሉ የነገሩኝ አለሞቱ። ያቺ ኦርቶዶክሳዊት ወጣት እናቷን ምን አለች? እማዬ፣ አቤት፣ ይሄ ሰውዬ መቼ ነው የሚጠመቀው? ለምን በግብጾች ሳይቆርብ የሚወጣ? ያልተጠመቀ ብቻ በግብጾች ኦርቶዶክሶች

ችግር ካለ ችግር ካለ እኔ ባለ ለህ ነጫማ ነው ምትገባ። ነገር ግን እኔ የኦርቶዶክስ ካህን ሀነጫማ ግቡ አለ። ይሄ ሁላችሁ ሁሉ የሚሆነው ምንድን ነው ስለ ዶግማና ቀኖና ትምህርት ምዕመናኑ ስለማያውቁ። እንዴ እንዲህ አለ ሀይማኖታችን አቃለለ ሀይማኖታችን አፈረሰ። ለኔ ግድ የለም ግን እንደዚህ ወደ ውስጥ ገብተው የሚጠቅማችሁን የሚነግሩ አባቶቻችሁን የሚወነጅሉ ወንጃዮች ስለሚኖሩ እንደ እውነት መስሏችሁ እንዳትደናገሩ ለመንገር ያህል እንጂ እኔ ብም ሄጀም ነበር። ለምን እንደሰነበትኩ አላውቅም። ግዴለኝ፣ የተባለም ይባል። ደግሞ ለቤተ ክርስቲያኔ ደግሞ ማንም ጠርቶኝ ሳይሆን ሳላውቀው ራሱ ባለቤቱ ነው፣ ሳይገባኝ እስካለሁ ድረስ ግን የሚጠቅማትን ተናግሬ ነው የምሞት። ስለዚህ ሌላው ሌላው ሴት በወር አበባዋ ጊዜ ትግባ አይደለም ያልኩት ነገር። ግን በዚያን ጊዜ መርገም አትበሉ፣ መርገም አይባልም። እንኳን የእሷ ፈሳሽ የዲያብሎስ ግዛት መርገም የዘላለም ሞት መርገም የውርስ ኀጢአት መርገም በደመ ክርስቶስ ተደመሰሰ። ወሰጠጠ መጻፈ ዕዳ ሆሙ ወሰጠጠ መጻፈ ዕዳ ሆሙ ለአዳም ወለሔዋን ወረሰይ ሆሙ አጋዘያነ ኢየሱስ ክርስቶስ የአዳምና የሔዋንን የዕዳ ደብዳቤያቸውን እደደ ነጻ ማወጣቸው ተረቀ በስጋ እምድንግል ዘእንበለ ዘርዐ ብእሲ ዋዳ ነነ ለሔዋን እንታ ሰዓት አቀይሲ ፈታ ላይሊሃ እግዚአብሔር እንዘ ይብል ብዙሃ አበዝሆ ለሕማምኪ ወለጻዕርኪ ሰምረ ልቦ ሀበብ ቅረሰ ዋጋዛ ነው። አያችሁ፣ ፈታ ላይሊሃ ያ የነበራትን እስራት የነበራትን መርገም በደሙ ፈታላት፣ ነፃ አደረጋት። ዛሬ እሷ የእሱ ጽላት ሆነች፣ የእሱ ታቦት ሆነች፣ የእሱ ቤተ መቅደስ ሆነች፣ የእሱ ማደሪያ ሆነች። ከተጠመቀችበት ደቂቃ ጀምሮ እሷ የእሱ ቤተ መቅደስ። ቤተ መቅደስነቷ ደግሞ በየወሩ የሚረክስ አይደለም። በየወሩ የሚረክስ አይደለም ግን በየወሩም ሳይሆን በየቀኑ ሊያረክሳት የሚችለው ኃጢአት ከሰራች ነው። እሷ ብቻ ሳትሆን በየደቂቃው ሊያረክሰን የሚችለው ኃጢአት ስንሰራ ነው። ነገር ግን አባቶቻችን በሲኖዶስ በፍታ ነገስት ሴቷን እንዳትገባ፣ በዚህ ጊዜዋ እንዳትገባ ብለው ከልክለዋል። ፍታ ነገስቱ ላይ ስሙን እንኳን ሲጠሩት የግዳጇ ወራት ሳይፈጸም ነው የሚሉ የመርገሙ አይደለም የግዳጇ ወራት ሳይፈጽም አባቶቻችን እንኳን በቋንቋ ሻሽለው የወር አበባ ነኝ። ዘሌዋውያን አስራ አምስትን እዩት። በብሉይ ኪዳኑ ከሆነ የእሷ እንዲያውም መጨረሻ ላይ ነው የተገለጠው። ዘሌዋውያን አስራ አምስት እንደሚለው ከሆነ ማንም ሰው ፈሳሽ ካለበት እንዳይገባ ነው የሚለው። ማንም ሰው ፈሳሽ ያለበትን ሰው የነካ የረከሰ ነውና እንዳይገባ ያለ ነርሶች፣ ጉዳቸው ፈላ። በሽተኛ አስታገላብጡ ነው እምትውሉ ማንም ሰው ለምጽ ቢኖርበት እንዳይገባ ነው የሚሉ። ማንም ሰው ህልመ ሌሊት በህልሙት እንዳይገባ ነው የሚሉ። ሌላ ምን እንዲያ፣ ሌላው ቀርቶ እንትን የተሰለበ እንኳን ቄስ እንዳይሆን፣ ወደ መቅደስ እንዳይገባ ነው የሚሉ። በኦሪቱ ከሄድን የሷ መጨረሻ ላይ ነው የተጻፉ። ግን አባቶቻችን ያን የኦሪቱን እንደ ታሪክ አድርገው እንዳትገባ ብለው የከለከሉበት ምክንያት አዎ እንደምታውቁት ሁሉ የኛ ህዝብ ድሃ ከመሆኑ የተነሳ ከሙሴ ዘመን በሙሴ ዘመን ከነበረው ህዝብ ቢያንስ እንጂ ያልተሻለ ስለሆነ አኗኗሩ ንጽህና እያያዙ በግድ መጠበቅ አለበት። ስርዓቱ ለእሷም ለሞራሏ ለእግዚአብሔር ቤት ክብርም ቢሆን ለእግዚአብሔር ቤት ክብር ልትቆይ ይገባል። ልትገባ አይገባ። ምክንያቱም ልትቆጣጠረው የምትችለው አይደለም፣ ከአቅሟ በላይ ነው፣ ግዳጅ ነው። ለዚህ ነው በግዳጇ ወራት ያሉት አባቶቻችን። እኔ ያልኩት ትግባ አይደለም ትግባ ብዬ የማስተምረው ሲኖዶስ የወሰነውን በቀኖና ቤተ ክርስቲያን በፍትሐ ነገሥት ላይ ያለውን በሙሉ ስልጣኑ አንስቶ አንስተናል አስተምር ሲለኝ ያን ጊዜ ቁጥር እንደሆናለሁ። እኔ እስከዚያ ድረስ ግን እስከዚያ ድረስ ግን ትግባ አይደለም በዚያን ጊዜ እረከሰች አትበሉ። በመርገሙ አወራት መርገም ነው አትበሉ። ከዚህም ጋር ደግሞ በዚያን ጊዜ አንዳንዶች ጉደኞች መጽሐፍ ቅዱስ የማይነኳሉ የሚጸልዩበትን ውዳሴ ማርያም የሚያስቀምጡ አሉ። መስቀል የማይሳለሙ አሉ። ለምን እንረክሳለን፣ ረክሰናል ስለሚሉ። ነገር ግን ጭሚዘው ይሳለማሉ፣ ጭሚዘው ይጸልያሉ። ኃጢአት እየሰሩ መጽሐፍ ቅዱስን ያገላውጡታል እንደ ጋዜጣ። የሚያረክሰን ኃጢአት ነው። በዚያ በየወሩ የሚያረክስ ሕይወት የላችሁም። በየወሩ እንድትረክሱ አይደለም። ክርስቶስ ደሙን ያበሰስላችሁ በሱ ሄዳናችሁት። በየወሩ እንድትረክሱ አይደለም

ልጆቻቸው ሊጠይቁ እንዳወሩኝ ነው። ባለውበት አካባቢ አሁን አባቴ አቤት፣ እንደዚህ አሜሪካን ውስጥ ያሉ ቄሶች፣ አንዳንድ ያው መነኮሳት ሳይቀሩ ዘመናዊያን እንሆን እያሉ አስቸግሩን። እንዴት አነጫማ ገቡ? ሴቷም በእንትኗ ጊዜ መግባት ትችላለች ኃጢአት የለበትም እያሉ ገባቸው ግን እንዴት ይገባል እንዴ? አንቺ ስታስቢው ይላሉ፣ እሳቸው። እንዴ፣ እንዴት ይገባል? ዘሌዋውያን 10 12 ላይ እንዲህ እንዲህ ይላል፣ በዚህ ላይ እንዲህ እንዲህ ይላል። የብሉ ኪዳኑን ጠቅሳ እኮ ነው የመርገሙን ጊዜ እንዲህ እንዲህ ይላል ትላለች። አሁን ይቺ ልጅ ቢነግሯት እንደማይገባት ለማስረዳት ቢሞክሩ አብራ ተጨማሪ ወንጀለኛ እንደምታደርጋቸው ገባቸው። ልጄ፣ እንዲሁ አንቺማ መጽሐፍ ቅዱስን በልተሸው፣ ይል እንደው፣ ለመሆኑ ትዳር መስርተሻል አሏት። አይ ባለስ ገና አላገባሁም። ይጸልዩልኝ አባቴ፣ ገና አላገባሁም። እዚህ ሀገር ችግር ነው፣ ትዳር ዋዛ አይደለም እና እንዲያው ይጸልዩልኝ። አዎ እንዲያው ይገርማል። ጥሩ አድርገሽ ይዘሻዋል መጽሐፍ ቅዱስን። የቀረችሽ ነገር ብትኖር እንግዲህ ጎጆዋ ናት አሉ። ገብቷቸዋል። አዎ በኦሪቱ ሴቷ በራዋ ጊዜ ጎጆ ተሰርቶ ሰባት ቀን ለብቻ መቆየት አለባት። ስለዚህ ልጅ በጣም ጥሩ ነው ያሽው

የተባረከውን በክርስቶስ ደም የተቀደሰውን ቅድስና እንደገና መርገም አለ ርኩሰት አለ እያለ ያን የቀረውን የኦዲት ከወንጀል ጋር እየቀላቀል የሚያስተምራችሁ ቢኖር የተረገመ ይሁን ውጉዘ ለይኩን ነው የሚለው ግዕዙ። የተወገዘ ይሁን ነው የሚለው ስለዚህ፣ በውግዘት ውስጥ እንድትመላለሱም አንፈልግም። አባቶች ያስተማሩኝ ነግሬያቸዋለሁ። በትርፍ ድቤ ነው የምኖረው። እንግዲህ እንግዲህ ወንጀል አይደለም ትክክሉን ነው የሚነግራችሁ የሚያረክሰን ኃጢአት ነው። አሳማም ብሉ አይደለም ያልኩኝ። ብሉ አይደለም ብሉ አይደለም ያልኳችሁ። እባብ ብሉ አይደለም ግን ኃጢአት ነው አትበሉ ያረክሳል ብላችሁ አትናገሩ። ለምን እግዚአብሔር የፈጠረውን ሁሉ ተመለከተ አለ ዘፍጥረት አንድ ሃያ አምስት ላይ እነሆም ሁሉም መልካም ነበረ አለ። እግዚአብሔር ኃጢአተኛ የተረገመ ርኩስ ፍጥረት አልፈጠረምና፣ እግዚአብሔር የፈጠረ ሁሉ ዓላማ አለው። ሁሉም መልካም ነበረ። ነገር ግን አዳም በኃጢአቱ ምክንያት ተረገመ። በአዳም ምክንያት ምድር ተረገመች። ምድር ስትረገም አንዱን ርኩስ አንዱን ደግሞ ርጉም ማለት ተቻለ። ነገር ግን የተረገመችን ምድር የተረገመን አዳም እንደገና በአዲስ ተፈጥሮ መፍጠር የወደደ ኢየሱስ ክርስቶስ በደሙ መለኮት የተዋሃደው ደም በፈሰሰ ጊዜ መለኮት የተዋሃደው ሥጋ በተቆረሰ ጊዜ እሱ ፍጹም አምላክ ሲሆን ፍጹም ሰው የሆነው ጌታ ኢየሱስ ክርስቶስ ስለ እኛ በሞተ ጊዜ የእኛ መርገም ተወገደ። የተረገመች ምድር ተባረከች። የረከሰች ምድር ተቀደሰች። ያረክሳሉ፣ ተረግመዋል የተባሉ ፍጥረታት አዲስ ፍጥረቶች ሆኑ። ያ ማለት ምንድን ነው? ከደመ ክርስቶስ በኋላ እንደገና ፍጥረቱን ተመለከተ እነሆም ሁሉም መልካም ነበረ የሚለው አንደኛ ጢሞቴዎስ ምዕራፍ አራትን ተመልከቱት። ሌላ አዲስ ኪዳኑንም በሙሉ የሐዋርያት ሥራ ምዕራፍ አስርን ቆሮንቶስ አስርን ሮሜ አስራ አራትን እንደገና ጢሞቴዎስ አራትን ቲቶ እንኳን አንድ ነው መሰለኝ እስቲ አዲስ ኪዳኑን ፍታ ነገስቱን ተመልከቱ። እሱን እንኳን ባትችሉ ብፁህ አቡነ ጎርጎሬዎስ ያጀግና ጳጳስ የጻፉትን የኢትዮጵያ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ የሚለውን ገጽ አስራ ስድስትን ከዚያ ወደ መጨረሻ አካባቢ ኢኮሚኒዝም በሚል ርዕስ የጻፉትን በተባበሩት ዓለም አብያተ ክርስቲያናት ስላለው ሁኔታ የጻፉትን ሲጽፉ ባጼ ገላውዲዎስ ጊዜ ምዕራባውያን ያን ቤተ ክርስቲያኗን ከሰው በዚህ በአሳማው በምኑ ምክንያት ከሰው አባቶቻችን ሊቃውንቱ የሰጡትን መልስ አባታችን የጻፉትን እስኪ አንብቡት። አሁን እኔ ብሉ አይደለም፣ ነገር ግን በደመ ክርስቶስ የተቀደሰን ነገር ርኩስ ነው አትበሉ። በደመ ክርስቶስ የተባረከን ርጉም ነው አትበሉ። ለምን ዛሬ እነዚህን የማይበሉ እንስሳት አይዋፈን ርኩሳን ናቸው ብለው የሚያምኑ አይሁድ ናቸው። ክርስቲያኖች አይሉም። እስላሞች ናቸው። ክርስቲያኖች አይሉም። ስለዚህ እኔ ልላቸው የፈለግኩት ምንድን ነው? ልጆቻችሁ ትምህርት ቤት ይገባሉ። የሚመገቡት ምግብ ምን አይነት እንደሆነ ፎርም አለ። አሁን እናንተ መቼስ ልጆቻችሁን ፖርክ ብሉ አትሉም። ስለዚህ አሁን ፖርክ አይበላም ነው ምትሉ? ስትጠየቁ ልጄ አይበላም ፖርክ እሺ፣ ሪሊጂን ነው ካልቸር ፎርም አለ። ሪሊጂን ነው ካልቸር ፎርም አለ። ሪሊጂን ነው ብላችሁ የምትመርጡ ሪሊጂን ነው ካላችሁ፣ ያረክሳል ኃጢያት ነው ማለት ነው። ስለዚህ ሪሊጂን ነው ካላችሁ፣ ሃይማኖት ነው ማለት ነው። በሃይማኖት ደግሞ ያረክሳል ብለው የሚያምኑ አይሁድ ናቸው፣ እስላሞች ናቸው። የዓለም ክርስቲያኖች በተለይም ኦርቶዶክስ አትልም። ነገር ግን የምትሞሉት ፎርም ምንድን ነው? ካልቸር ብላችሁ ነው ባህላችን ስላልሆነ ለማስረዳት ካስፈለገ ወጉ ደርሶት ነጩ አሜሪካዊ ውሻ አይበላም። ውሻ ይበላሉ ነጮች። የወሪቱን ህግ ሊያከብሩ ነው ሃይማኖት ለባቸው ውሻ ማይበሉት ካልቸራቸው ስላልሆነ ነው። አሜሪካኖች እባ ማይበሉት ከሃይማኖታቸው አንጻር አይደለም ከካልቸራቸው ነው። አይጥ ማይበሉት ከሃይማኖታቸው አይደለም ከካልቸራቸው ነው። ነጭ ወጉ ደርሶት ባህሉን ወጉን ሲያከብር፣ ኢትዮጵያውያን በወጋችሁ የምታፍሩበት ምክንያት ምን አለ? በባህላችሁ የምታፍርበት ምክንያት ምን አለ? በስርዓታችሁ በመጣው ልማድ የምናፍርበት ምክንያት አለ? እኛ እንዲያውም ኢትዮጵያውያን የብሉይ ኪዳን ህዝብ ስለነበርን በብሉይ ኪዳን የጠላናቸውን እንስሳት አይዋፍ እነሱን መብላት ስለማንችል አንበላም። ደግሞ ባለመብላታችን የማይበላ አይብላ ብሏል ጌታ ትሮሚያ 14 ላይ የማይበላ አይብላ የሚበላው የማይበላውን እንዳይነቅፈው፣ ደግሞ የማይበላው የሚበላውን እንዳይነቅፈው። ስለዚህ የሚበላው ተፈቅዶለታል። የማይበላው ቢፈቀድለት አልበላም ካለ መብት አለው። አንድ ካድሬ አፍሪካ ውስጥ ተላካሉ። ለስድስት ወር ቁርስ እግዚአብሔር የለም ብሎ የሚያስተምር ነው። ምግብ ቀረበለት። ከስብሰባ በኋላ ግጥም አድርጎ በላ። እየጣመው እጣቱን እንትን እስኪል ድረስ በኋላ አንዱን አንተ ከየት ቢሰራ ነው ከኢትዮጵያ ምግብ የበለጠ የሚጥም ወጥ ይለዋል። በዚያው በሚናገርበት እንግሊዝኛ። አሁን እንግሊዝኛው ባይጥም ነው መሰለኝ፣ ወይም ባይገባቡ በቋንቋ አልተገባቡም። ስለዚህ ምን ሆነ? ያ አሳላፊው ፒክቸሩን አመጣለት። ሲያመጣለት ለካ የበላው ጉበና ነው አጋራ። አጋራ ታውቃለችሁ? የሁለት መላስ ያለው አርጃኖባ የሚመስል ነገር አጋራ ነው የበላው። የበላውም በሙሉ አውጥቶ ጣለ። ሰባት ቀን ሆስፒታል ተኛ ሰውዬው። ለምን ኢትዮጵያዊ ስለሆነ፣ ኢትዮጵያዊ ለምን አሰማ ይበላል? ኢትዮጵያዊ ለምን ውሻ ይበላል? ለምን አጋራ ይበላል? ለምን እባብ ይበላል? ለምን አይጥ ይበላል? ኢትዮጵያዊ ነጩ ካልበላ በባህሉ ለምን ይበላል? ግን ማንበላው ከሃይማኖት አንጻር ነው። አትበሉ ነው። ፍታ ነገሥቱን ተመልከቱ፣ አንቀጽ ሀያ ሦስትን አሁን ያልኳችሁን መጽሐፍ ተመልከቱ። ከሃይማኖት የተነሳ ነው። ሃይማኖታችን ስለሚከለክል ከለክል አትበሉ። አታሰድቧት ቤተ ክርስቲያኗን። እምነቷ ክርስትና ነው። እምነቷ ወንጌል ነው። ወንጌሉ አይከለክልም። ባህላችን እንድናከብር ግን አባቶቻችን ያስገድድናል። ታሪካችን ያስገድድናል። ልማሪችን ያስገድድናል። እንኳን እኛ ሄደ አሜሪካን ውስጥ እዚህ ሀገር ነው። አንድ ነጭ ኮሪያዊ ጎረቤት ኖሮታል። ያ ኮሪያዊ ጎረቤት ግልገል ግልገል ውሾችን ያመጣል። ከሳምንት በኋላ የሉም እነዚያ ውሾች። በኋላ ይሄ ነጭ እንደሚበላ ገባው። መክሰስ አለብኝ፣ ውሻ የበላ የሱ ጎረቤት ሆኜ አልኖርም ይልና ይናደድና፣ ሄዶ ጠበቃ ያማከራል። ጠበቃው ምን አለው? ጠበቃው አይ ኮሪያዊ ነው፣ ባህሉ ነው። ውሻ በመብላቱ ከሰህ ልትረታው አትችልም። ለምን? ህግ ይፈቅድለታል፣ ህግ አይከለክለውም ትረታለህ። አለው ታዲያ ምን ላድርግ? ልምከርህ አለው። እሺ ላይሰንስ ሳይኖረው በአካባቢያችን ውሻ እያረደ ንጽህናውን በመበከሉ ጤና ላይ ያሳጣን ነው ብለህ ክሰስ፣ ትረታለህ አለው። ልክ እሱ እንዳለው ላይሰንስ ሳይኖረው እዚህ ውሻ እያረደ ንጽህናውን በከለ፣ ጤንነታችን አቃወሰ ብሎ ከሰሰ። በሀያ አራት ሰዓት ከዚያ እንዲለቅ ተደረገ፣ ተገላገለ። አያችሁ። ቤተ ክርስቲያኗን አታሳፍሩ። እንድትረቱ እንጂ እንድትረቱ አትሁኑ። ብሉ ሳይሆን ሃይማኖታችን ይከለክላል አትበሉ፣ ባህላችን ልማዳችን አይፈቅድም በሉ ነው። እየተገባባን ነው። እና እኔ ከአሳማ ካምፓኒ ጋር ሸር የለኝ አሳማ አሳማ በሽታ ሆነ ተብሎ የዓለም ጠበብት ዶክተሮች በሽታ ሆነ ተብሎ አትብሉ እያሉ የድሮዎች የከለከሉ ከበሽታ የተነሳ ነው። እያሉ የአሳማ ስጋ ጠረን ያበላሻል፣ ቅርጽ ያበላሻል፣ ጤንነትን ያበላሻል። ይልቅ ለልጆቻችሁ ከጤንነት የተነሳ ጥሩ አይደለም ከባህል ብቻ ሳይሆን ብላችሁ ብታስተምሩ ነው የሚሻል ወይስ ሃይማኖት ከልክሏል ብላችሁ ነገጧት? ፕሮቴስታንት ጓደኛ ወንጌሉን ገልበጥ ገልበጥ ገልበጥ ገልበጥ አድርጉ የሆነ ይሄው ነው ብሎ ያስረዳዋል። የእናንተ ቤተክርስቲያን እኮ ድሮ የተወገዘን ኦሪት ይዛ ስለምትሄድ ነው። እናንተ እኮ ለዚህ ነው ክርስቲያኖች አይደላችሁም የሚባለው። የብሉ ኪዳን ኦሪታውያን ናችሁ የምትባሉት ለዚህ ነው ሲባል ሲያፍር አንደኛውን ይህን የመሰለ ዶክትሪን ትቶት እንዲሄድ ነው። ተረካቢ እንዳናገኝ ነው። በተለይ በዚህ ሀገር ለተወለዱ ልጆች ምን ብላችሁ ልታስረዷቸው ነው? ሃይማኖት ይከለክላል ካላችሁ፣ ሃይማኖታችን ክርስትና ነው አይከለክልም። ስለዚህ ሃይማኖት ሳይሆን ባህላችን አይከለክ ባህላችን አይፈቅድም ብላችሁ ነጭ ውሻ እንደማይበላው እኛ ማንበላም ብትሉ አይሻልም? እኔ ይህን የነገርኳችሁ የሚጠቅማቸው ይህን ነው። እና አሳማ ብሉ ብዬ አላወጅኩም። ይቅርታ አድርጉልኝ። ያልኳቸው ነገሮች ሁሉ እነዚህ ናቸው። ይቅርታ አድርጉልኝ። እንግዲህ ይሄን ምናልባት አጥፍቼ እንደሆን ትንሽ ከበድ የሚላችሁ አሁን የመጨረሻው የአሳማው ነገር ነው። ብሉ ሳይሆን ብሉ ሳይሆን ተነጋገሩበት ለልጆቻችሁ ጤናማ መልስ ስጡ። እየተገባባን ነው። አይበላም በሉ ግን ከባህላችን ከልማዳችን አንጻር ነው በሉ። እግዚአብሔር የተመሰገነ ይሁን። እምነትና ስርዓት ቆዩኝ። እምነትና ስርዓት፣ ዶግማና ቀኖና፣ ዶግማና ልማድ ወይም ዶግማና ቀኖና፣ ቀኖናና ልማድ ምን እንደሆኑ ለይተን እንድናውቅ እግዚአብሔር መንፈስ ቅዱስ የጨለመውን አይምሮ ያብራልን። የዛሬ ዓመት ያድርሰን። እግዚአብሔር የተመሰገነ ንደናሁ መስማ ወበ መንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አንተ ለትውልዶች ሁሉ መጠጊያውን ክልል ተራሮች ሳይፈጠሩ ማለትም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተነህ A la, ver la, la, la.